ኬንያ ምርጫ ቦርድ የውድድሩን ውጤት ይፋ አድርጓል። በምርጫው የወቅቱ ፕሬዚዳንት ኡሁሩ ኬንያታ 98 በመቶ ድምፅ አግኝተው ማሸነፋቸውን የምርጫ ኮሚሽነሩ ዋፉላ ቺቡካቴ ገልጠዋል። የምርጫው ሁኔታ በጸጥታ አለመረጋጋት ምክንያት በሀገሪቱ ግዛት በሙሉ ያልተደረገ ቢሆንም የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ ኦንጋታ ምርጫው በሌሎች አራት የኬንያ ግዛቶች ባይደረጉም በሀገሪቱ የምርጫ ሕግ መሰረት የምርጫ ኮሚሽኑ ውጤቱን ይፋ ማድረጉን ተናግረዋል። የተቃዋሚ ፓርቲ እጩ የነበሩት ራይላ ኦዲንጋ ምርጫው ተቀባይነት የሌለው ነው ይላሉ። የኬንያታን ድንጋሚ መመረጥም ያጣጥላሉ። ዳዊት ገልሞ ከናይሮቢ ተጨማሪ አለው። ለመምረጥ ከተመዘገቡት 19 ሚሊዮን በላይ ኬንያውያን ወደ 7 ሚሊዮን ብቻ ናቸው በድጋሚ በተደረገው የኬንያ ፕሬዚዳንታዊ ምርጫ ላይ የተሳተፉት። በዚህ ምርጫ ተቀማጩ ፕሬዚዳንት ሁሩ ኬንያታ 98 በመቶ ድምፅ አግኝተው ማሸነፋቸውን የኬንያ የምርጫ ቦርድ ዊልያም አስታውቋል። as president elect and deputy president elect respectively የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቸቡካቲ ምርጫው የተካሄደው ጠቅላይ ፍርድ ቤቱ ባስቀመጠው መሰረት ነው ይላሉ። ፎሎዊንግ ዳት ኦርደር ባይ ዘ ስፕሪም ኮርት ዊ አስ አ ኮሚሽን ፑት ኢን ፕሌስ ኦል ዘ ሲስተምስ ሪኳየርድ ፎር ዘ ኮንዳክት ኦፍ ዘ ፍሬሽ ኤሌክሽን በጠቅላይ ፍርድ ቤቱ በተሰጠው ትዕዛዝ መሰረት ኮሚሽኑ አዲሱ ምርጫ እንዲካሄድ ሊሟሉ የሚገቡ ቅድመ ሁኔታዎችን በተጠየቀው መሰረት ፍርድ ቤቱ ከምርጫው በፊት ልናደርገው የሚገቡትን ለውጦች ያካተተ ነው። ኮሚሽኑ በሕግ እንዲያሟላ የተጠየቀውን ሁሉ ምርጫው ከመደረጉ በፊት መሟላታቸውን አረጋግጧል። ባለፈው ፕሬዝዳንታዊ ምርጫ ውጤት ላይ ችግር የነበረው የመራጮች የድምፅ መዝገብ ቅጽ ከተረጋገጠ በኋላ ውጤቱ ይፋ እንዲደረግ መደረጉን ቸቡካቲ ገልጸዋል። ኬንያታ ያሸነፉት ምርጫ ከተመዘገቡት መራጮች ሰላሳ ስምንት ነጥብ አራት በመቶ ብቻ ወጥተው በምርጫው እንደተሳተፉም ኮሚሽነሩ ተናግረዋል። በድጋሚ የተመረጡት ኬንያታ በበኩላቸው ሕግን ማክበራቸው ከሁሉም በላይ ደስ እንዳላቸው ገልጸው ከብዙ አካላት እየቀረበላቸው ከራይላ ጋር ድርድር የማድረግ ጥያቄን እንዲህ መልሰዋል። ስለዚህ እንዴት ነው ለመነጋገር ፈቃደኛ ነህ ብላችሁ የምትወተውቱኝ? እነሱ መጀመሪያ በሕግ የተቀመጠላቸው መብቶች ይጠቀሙበት ዘንድ ጊዜ እንስጣቸው። ሲፈልጉ ወደ ፍርድ ቤት ይሄዱ። ማንም በሕግ የተሰጣቸውን መብት የሚከለክላቸው ሰው የለም። ሌላውን በኋላ እንመጣበታለን። ማድረግ ያለብን ቅድመ ሁኔታዎችን ስንጨርስ ለመነጋገር ዝግጁ መሆን ነው። ኬንያታ የአገሩ ዜጎች በሰላም እንዲንቀሳቀሱም በንግግራቸው አሳስበዋል። ምርጫው ግን የተቀናቃኝ ራይላ ደጋፊዎች በሚገኙበት በአራት የኬንያ ግዛቶች ማለትም በሆማ ቤይ፣ በሲያያ፣ በሚጎሪና በክሱሙ በጸጥታ ችግር ሳይካሄድ ቀርተዋል። የኬንያ የምርጫ ቦርድ ምክትል ኮሚሽነር ኮንሶላታ አይንጋታ ምርጫው ስላልተካሄደባቸው ቦታዎች ሲናገሩ እንዲህ ብለዋል ኢንኮምፕላያንስ ዊዝ ሴክሽን 55 ቢ ኦፍ ዘ ኤሌክሽን አክት የምርጫ ህጉ አንቀጽ 35 ስለ ስለ ሁኔታው ማንኛውም ምርጫ ሊደረግ ከነበረበት የጊዜ ሰሌዳ ሲተላለፍ የተባለው ምርጫ በተቻለ ጊዜ መደረግ እንዳለበት ያስቀምጣል። ኮሚሽኑ ምርጫው በተግባር የሚደረግበትን ሁኔታ ለማወቅ ከሚመለከታቸው አካላት ጋር አሁንም እየተወያየ ነው።